ምዕራፍ አምስት የመላእክት ዓለም ሰይጣንና ጭፍራዎቹ የሆኑ አጋንንትን ጨምሮ የመላእክት ዓለም ካለፉት ዘመናት ይልቅ በአሁኑ ጊዜ ይበልጥ ይታመናል። ስለ ሰይጣን ቤት አምልኮች በስፋት ይነገራል። እንደዚሁም የታወቁ መጽሔቶች ሳይቀሩ ስለ አጋንንት ስራዎች በብዛት ይጽፋሉ። በዚህም የተነሳ ህዝቦች የመናፍስትን ዓለም መኖር ወደ ማመኑ ያም ባይሆን ሊኖር ይችላል ወደ ማለቱ አድልተዋል። ስለ መላእክት ትምህርት መላእክት በእርግጥ አሉ። ማንም መላእክት የሉም ብሎ ሊያረጋግጥ አይችልም። በዓለማት ስለሚኖሩ ፍጥረታት ሙሉ እውቀት አለኝ የሚል ሰው ፈጽሞ ማግኘት አይቻልም። አንድ ሰው ማለት የሚችለው ነገር ቢኖር በእውቀቱ ከደረሰበት በመነሳት መላእክት እንዳሉ አላምንም ማለት ብቻ ይሆናል። ብዙ ሰዎች መጽሐፍ ቅዱስ ከሚገልጠው ሌላ የፍጥረታት ስርዓት መኖሩን ይቀበላሉ። አንድ ሰው በመጽሐፍ ቅዱስ ውስጥ የሰፈሩትን ማስረጃዎች ከተቀበለ ስለ መላእክት መኖር ለማመን ችግር አይኖርበትም። በእርግጥ ማስረጃዎቹ ጠንካራ ናቸው። በመጽሐፍ ቅዱስ ብዙ ክፍሎች ስለ መላእክት የሚገልጥ ትምህርት ይገኛል። ትምህርቱ በአንድ መጽሐፍ በአንድ ጸሐፊ ወይም በአንድ ዘመን የተወሰነ አይደለም። ስለ መላእክት መኖር ቢያንስ በ34 የመጽሐፍ ቅዱስ መጽሐፍ ተገልጧል። በተጨማሪም አስፈላጊ ባልሆነባቸው ጊዜ እንኳን ጌታችን ስለ መላእክት መኖር አንስቶ ተናግሯል። አንዳንዶች ጌታ ስለ መላእክት፣ አጋንንት እና ሰይጣን የተናገረው በጊዜው በነበሩ ያልተማሩ ሰዎች ዘንድ ለመከበርና ለመፈራት ስል ነበር ይላሉ። በሌላ አነጋገር ስለ መናፍስት በሚናገርበት ጊዜ ለመታየት ያህል እንዳደረገው ይቆጥሩታል። የእርሱ ዓላማ ግን ይህ አልነበረ። ያም ሆነይ ማንም ቢሆን ከዚህ የሚረዳው ጌታ ራሱ የመናፍስቱን መኖር ማመኑን ነው። ማቴዎስ ምዕራፍ 18 ቁጥር 10፣ ምዕራፍ 26 ቁጥር 53። መላእክት ምን ይመስላሉ? መላእክት አካል ያላቸው ፍጥረታት ናቸው። እውቀትም አላቸው። አንደኛ ጴጥሮስ ምዕራፍ 1 ቁጥር 12። ስሜት አላቸው። ሉቃስ ምዕራፍ 2 ቁጥር 13። ፈቃድ አላቸው። ይሁዳ ቁጥር 6። መላእክት እንደ እግዚአብሔር ባይሆኑም መንፈሳዊ ፍጥረት ናቸው። ዕብራውያን ምዕራፍ 1 ቁጥር 14። መላእክት አካል ስላላቸው ውስኖች ቢሆኑም፣ ውስንነታቸው ግን እንደ ሰው አይደለም። ዘርን የመተካት ተፈጥሮ የላቸውም ማለት አይወለዱም ማለት ነው። ማርቆስ ምዕራፍ 12 25፣ አይሞቱም። ሉቃስ 20 ቁጥር 36፣ የሚጠሩት በተባይት ጾታ ነው የሚጠሩት በተባይት ጾታ ነው። ዘፍጥረት 18 1 2፣ ምናልባት ከዘካርያስ 5 9 ባስተቀር ክንፍ አላቸው። ኢሳይያስ ምዕራፍ 6 ቁጥር 2፣ ብዛታቸው ተቀጥሮ የሚያልቅ አይደለም። ዕብራውያን ምዕራፍ 12 ቁጥር 22 በጣም አስደናቂ ባህሪያቸው ግን የተደራጁ መሆናቸው ነው። ሊቀ መላእክት ተብሎ የሚጠራው ሚካኤል ብቻ ሲሆን ይሁዳ ቁጥር ዘጠኝ ሌሎችም ይኖሩ ይሆናል ዳንኤል ምዕራፍ አስር ቁጥር አስራ ሶስት ከዋነኞቹ አለቆች አንዱ ብሎ ስለሚጠራው በእነዚህ ከፍተኛ ገዢዎች ስር ሌላ የመላእክት ግዛት ክፍፍል ያለ ይመስላል። የኤፌሶን ምዕራፍ ሶስት ቁጥር አስር አማኞች ጠባቂ መላእክት እንዳላቸው ይገመታል። ምራፍ ዕብራውያን ምራፍ 1 ቁጥር 14። ሕፃናትም እንደዚሁ ማቴዎስ ምራፍ 8 ቁጥር 10። የአንድ አንድ መላእክት ለምሳሌ ሱራፌል ልዩ ስራ እግዚአብሔርን ማምለክ ነው። ኢሳይያስ ምራፍ 6 ቁጥር 1 እስከ 3። የሌሎቹ ደግሞ ለምሳሌ ክሩቤል ቅድስናውን መጠበቅ ነው። ዘፍጥረት ምራፍ 3 ቁጥር 22 እስከ 24። እዚህ ላይ አንድ ጠቃሚ ነጥብ አለ ያውም መላእክት የእግዚአብሔርን ፈቃድ ለማገልገል የተደራጁ ከሆኑ የእግዚአብሔር ሰዎችም ለዚሁ ዓላማ መደራጀት ይገባቸዋል የሚል ነው። መላእክት ምን ያደርጋሉ? መላእክት ለተለያዩ ግለሰቦችም ሆነ ቡድኖች የሚሰጡት አገልግሎት ግልጥና የማያሻማ ነው። ለክርስቶስ የሰጡት አገልግሎት፣ በጌታችን ሕይወት ዘመን የታየው የመላእክት እንቅስቃሴ አያሌ ነበር። ለምሳሌ መወለዱን አመልክተዋል ሉቃስ ምዕራፍ 1 ቁጥር 26 እስከ 33። መወለዱን አብስረዋል። ሉቃስ ምዕራፍ 2 ቁጥር 13። በሕፃንነቱ ጠብቀውታል። ማቴዎስ ምዕራፍ 2 ቁጥር 13። ከፈተናው በኋላ አገልግለውታል። ማቴዎስ ምዕራፍ 4 ቁጥር 11። ከጠላቶቹ ሊከላከሉት ተዘጋጅተው ነበር፣ እርሱ አልጠራቸውም እንጂ። ማቴዎስ ምዕራፍ 26 ቁጥር 53። በጌተ ሰማኔ አበረታተውታል ሉቃስ ምዕራፍ 22 ቁጥር 43። ድንጋዩን ከመቃብሩ አፍ በማንከባለል ትንሳኤውን አውጀዋል ማቴዎስ ምዕራፍ 28 ቁጥር 2 እና ቁጥር 6። ለአማኞች የሚሰጡት አገልግሎት በአጠቃላይ አማኞች ይረዳሉ ዕብራውያን ምዕራፍ 1 ቁጥር 14። ይህ በተለይ ጸሎትን በመመለስ ተግባር መሳተፋቸውን ይጨምራል ሐዋርያት ሥራ ምዕራፍ 12 ቁጥር 7 በአደጋ ጊዜ ሲያበረታቷቸው ሐዋርያት ሥራ ምዕራፍ 27 ቁጥር 23 እስከ 24። አማኞች በሚሞቱበትም ጊዜ እንክብካቤ ያደርጉላቸዋል። ሉቃስ 16 ቁጥር 22 ይሁዳ ቁጥር 9። አማኞችም የደህንነትን ትርጉም በሕይወታቸው በማሳየት መላእክትን ያገለግላሉ። አንደኛ ቆሮንቶስ ምዕራፍ 4 ቁጥር 9 ሉቃስ ምዕራፍ 15 ቁጥር 10 ለዓለም አገሮች የሚሰጡት አገልግሎት ምካኤል፣ ልቀ መላእክት መሆኑን አይተናል። በተለይም የእስራኤል ጠባቂ መሆኑ ተነግሯል። ዳንኤል ምዕራፍ 12 ቁጥር 1 ሌሎችም ሀገሮች መላእክት ያላቸው ይመስላል። ዳንኤል ምዕራፍ 10 ቁጥር 21 በፍዳ ዘመን በአሕዛብ ላይ ፍርድን ለማስፈጸም በግልጽ ይሳተፋሉ። ራእይ ምዕራፍ 8 ቁጥር 9 እና ቁጥር 16 ለማያምኑ ሰዎች የሚሰጡት አገልግሎት ሄሮዲስ በታየ ጊዜ በሞት የቀጣው መላእክት ነበር። ሐዋርያት ሥራ ምዕራፍ 12 ቁጥር 23። በመጨረሻ ዘመንም ጻድቃንን ካጢያን የሚለዩ መላእክት ናቸው። ማቴዎስ ምዕራፍ 13 ቁጥር 39። እነዚህ መልካሞቹ መላእክት ከሚያከናውኗቸው ስራዎች ጥቂቶቹ ናቸው። በኋላ እንደምናየው ርኩሳን መላእክትን በሰዎችና በዓለም ጉዳት ጉዳይ ጣልቃ ይገባሉ እርግጥ እግዚአብሔር እቅዱን ለመፈጸም መላእክት ባላስፈልጉት ነበር። ነገር ግን እርሱ ራሱ መርጧል። ይህ በመሆኑ ግን መላእክትን አናመልካቸው። ይህ ማለት መላእክትንም ሆነ እግዚአብሔር እቅዱን ለማስፈጸም የሚጠቀምባቸውን ሁኔታዎችና ጓደኞችን ጓደኞቹን ማምለክ አለብን ማለት አይደለም። እግዚአብሔር ማመስገን አለብን በስኮትላንድ በሚገኝ አንድ ጥንታዊ ቤተ ክርስቲያን ግድግዳ ላይ ይህን ጉዳይ ሚዛናዊ የሚያደርግና የእግዚአብሔር ኃይል ሊገዛን በቂ ሆኖ ሳለ ደካሞች ከመሆናችን የተነሳ ግን መላእክቱን ጠባቂ ያደረገልን የሚል ጽሁፍ ተቀርጾ ይገኛል። ስለ ሰይጣን ትምህርት ሰይጣን አለኒ ስለ መላእክት ሕልውና መጽሐፍ ቅዱስ የሚለውን ለማይቀበል ሰው የሰይጣንን መኖር ማረጋገጡ የዛኑ ያህል ያስቸግር ይሆናል። ማስረጃው ግን አይገድም የተትረፈረፈ ነው። በስፋት ተገልጧል። ቢያንስ በብሉ ኪዳን ሰባት መጻሕፍትና በአዲስ ኪዳን ጻፊዎች ሁሉ ተጠቅሷል። ሁለተኛ በራሱ በክርስቶስ ቃል ላይ የተመሰረተ ነው። ማቴዎስ ምዕራፍ 13 ቁጥር 39፣ ሉቃስ 10 ቁጥር 30፣ ቁጥር 18፣ ምዕራፍ 11 ቁጥር 18 ክርስቶስ እነዚህን ቃላት የተናገረው የእምነት መሀይምን መሀይምንና ለሆኑ መሀይማን ለሆኑ ሰዎች እንደሆነ ከነበረው ሁኔታ እንረዳለን። ሰይጣን ምን ይመስላል? ሰይጣን አካል ያለው ፍጡር ነው። ሰይጣን በእርግጥ እውቀት እንዳለው ሁለተኛ ቆሮንቶስ 11:3 ስሜት እንዳለው ራእይ 12:7 ፈቃድ እንዳለው ሁለተኛ ጢሞቴዎስ ምዕራፍ 2 ቁጥር 26 ላይ ተጠቅሷል። በእግዚአብሔር ዘንድም አካል እንዳለው ፍጥረትና ለሚደረገው ተግባርም ተጠያቂ ለሚያደርገው ተግባርም ተጠያቂ እንደሆነ እንደሚሆን እንጂ እንደ ግዑዝ ነገር አይደለም የሚታየው። ማቴዎስ ምዕራፍ 25 ቁጥር 41 ሰይጣን ፍጡር እንጂ ፈጣሪ አይደለም። ሕዝቅኤል ምዕራፍ 28 ቁጥር 14 ስለሆነም እግዚአብሔር ብቻ ያለው ያለው ባህሪ ለምሳሌ በሁሉ ስፍራ የመገኘት ሁሉን የማወቅ፣ ሁሉን የማድረግ የተፈጥሮ የለው። ውስኑ ተፈጥሮ ነው ያለው። ያም ሆኖ ተፈጥሮው ከሰው ይልቃል። ፍጡር በመሆኑም ፈጣሪ ውሱን ሊያደርገው እንደሚችልና እንዳደረገውም በተደጋጋሚ ታይቷል። ዮሐንስ ምዕራፍ 1 ቁጥር 12 ሰይጣን መንፈስ የሆነ ፍጡር ነው። ክሩቤል ከተባሉት የመላእክት ወገን ነበር። ኤፌሶን ምዕራፍ 6 ቁጥር 11 እስከ 12፣ ኢስቀኤል ምዕራፍ 28 ቁጥር 14። ከተፈጠሩት መላእክት ሁሉ ከፍተኛው ነበር። ኢስቀኤል ምዕራፍ 28 ቁጥር 12። ይህም በመሆኑ ከውድቀቱ በኋላ እንኳን ከፍተኛ ኃይል አለው። የዚህ ዓለም አምላክ ሁለተኛ ቆሮንቶስ ምዕራፍ 4 ቁጥር 4 ተብሎ መጠራቱንና በአየር ላይ ስልጣን እንዳለው አለቃ መባሉን ኤፌሶን ምዕራፍ 2 ቁጥር 2 ያስተውሉ። ሰይጣን የእግዚአብሔርና የሕዝብ ጠላት ነው። የስሙ ትርጉም ራሱ ባለጋራ ማለት ነው አንደኛ ጴጥሮስ ምዕራፍ 5 ቁጥር 8። ዲያብሎስ ማለት ደግሞ ከሳሽ ማለት ነው ራዕይ ምዕራፍ 12 ቁጥር 10። እኩይ ባህሪያቱ በመጽሐፍ ቅዱስ በተለያዩ ቦታዎች በተጠቀሱ ስሞች ተገልጧል። ክፉ አንደኛ ዮሐንስ ምዕራፍ 5 ቁጥር 19፣ ፈታኝ አንደኛ ተሰሎንቄ ምዕራፍ 3 ቁጥር 5፣ ነፍሰ ገዳይ ዮሐንስ ምዕራፍ 8 ቁጥር 44፣ ሐሰተኛ ዮሐንስ ምዕራፍ 8 ቁጥር 44፣ የታወቀ ኃጢአተኛ አንደኛ ዮሐንስ 3 8 የሚሉ ስያሜዎች ተሰጥተውታል። የጠላትነት ተግባሩን ለማከናወንም በእባብ መልክ ራእይ ምዕራፍ 12 ቁጥር 9 በቁጡ ዘንዶ መልክ ራእይ 123 በሚማርክ የብርሃን መልአክ አምሳያ ሁለተኛ ቆሮንቶስ 11 14 ይታያል። እነዚህን ሁሉ ችሎታዎቹን ለቅዱ ማከናወኛ ማከናወኛ በማታላያነት ይጠቀምባቸዋል። የሰይጣን ኃጢአት ምን ነበር? ሰይጣን ኃጢአት የፈጸመው ክብርና ስልጣን በነበረው ወቅት ነው። ኃጢአት ከማድረጉ በፊት የእግዚአብሔር በረከት ተሳታፊ ነበር ሕዝቅኤል 28፥11-15። ሰይጣን ኃጢአትን ሲፈጽም የነበረበትን አስደናቂ ክብር ስፍራ ይገልጥልናል። የምንባቡ ክፍል የሚያስረዳው ስለ ሰይጣን እንጂ ከሕዝብ ስለፈለቀና የተጋነነ የምስራቃውያን አፈ ታሪክ ወይም ተረት እንዳልሆነ ግልጥ ከሆኑ ቃላቱ መረዳት ይቻላል። ሕዝቅኤል የጢሮስ ንጉሥ በተለያየ መንገድ የቀዳውን የሰይጣንን የተንኮል ስራና እንቅስቃሴ ነበር ያየው። ሰይጣን ከነበሩት መብቶች መካከል አንደኛ፣ የላቀ ጥበብ፣ ቁጥር ሁለት ሁለተኛ፣ ፍጹም ውበት፣ ቁጥር ሶስት ቁጥር ሁለት ሶስተኛ፣ ያማረ መልክ፣ ቁጥር ሶስት አራተኛ፣ እንደ ተቀባ ክሩብ በመሆን የእግዚአብሔርን ዙፋን በመሸፈን ልዩ ስፍራ ማግኘቱ ይገኙበት ነበር። የተቀባ ክሩብ ቁጥር 14 መሆኑም ዋናው ነገር ነበር። ቁጥር 15 ደግሞ መጽሐፍ ቅዱስ ስለኃጢአት መነሻ የሚገልጠውን በመጥቀስ በደል እስከተገኘብህ ድረስ በማለት ይናገራል። ይህ አባባል ሰይጣን ፍጹም ሆኖ የተፈጠረ እንደነበር ያመለክታል። ለውድቀቱ መነሻ የሆነውን ኃጢአት እንዲሰራ እግዚአብሔር አላስገደደው። ራሱ ፈቃድ ለፈጸመው ድርጊት ሙሉ በሙሉ ተጠያቂ ነው። ምክንያቱም ከተሰጠው ስልጣንና መብት አኳያ ሲታይ ኃጢአት የፈጸመው በሙሉ እውቀቱ እንደሆነ ግልጥ ነውና። የሰይጣን ኃጢአት ትዕቢት ነበር፤ አንደኛ ጢሞቴዎስ ምዕራፍ 3 ቁጥር 6። ይህ ትዕቢት እንዴት እንደገነፈለ ኢሳይያስ ምዕራፍ 14 ቁጥር 13 እስከ 14 በዝርዝር የተገለጠ ሲሆን በልዑል እመሰላለሁ ቁጥር 14 ማለቱ ትዕቢቱን ያጎላዋል። ሰይጣን ተፈርዶበታል? ወይስ ገና ይፈረድበታል? ሰይጣን ተፈርዶበታል፣ እንደገናም ይፈረድበታል። የተወሰኑበት ወይም የሚወሰኑበት ስድስት ፍርዶች አሉ። አንደኛ ከሰማያዊ ማዕረጉ ተሽሯል። ሕዝቅኤል ምዕራፍ 28 ቁጥር 16። ሁለተኛ አዳምንና ሔዋንን ከፈተነ በኋላ ተፈርዶበታል። ዘፍጥረት 3:14 እስከ 15። ሶስተኛ ማዕከላዊው ፍርድ የተከናወነው ወይም የሌሎቹም ፍርዶች መሰረት ነውና በመስቀል ላይ ነበር። ዮሐንስ 12:31። አራተኛ በፍዳ ዘመን ወደ ሰማይ ከመውጣት ይታገዳል። ራእይ 12:13። አምስተኛ በሺህ ዓመቱ ግዛት መጀመሪያ ያለ ታስሮ በጥልቁ ውስጥ ይጣላል። ራይ 20 ቁጥር 2። ስድስተኛ በሺህ ዓመቱ አገዛዝ መጨረሻ ለዘላለም ወደ እሳት ባህር ይጣላል። ራይ 20 ቁጥር 10 ሰይጣን ምን ያደርጋል? የሰይጣን ዓላማ በየትኛውም ቦታና በማንኛውም መንገድ የእግዚአብሔርን እቅድ ማጣመም ወይም ማደናቀፍ ነው። ይህን ለማከናወንም አለቃ በሆነበት ዓለም የራሱን ሥርዓት መስርቶ የእግዚአብሔርን ገዥነት ለመቃወምና ለመቀናቀን ይጥራል። ይህን የሚያደርገው ግልጥና ተቃራኒ የሆነ መንግስት በማቋቋም ሳይሆን የእግዚአብሔርን እቅድ በማስመሰል ነው። አንደኛ በክርስቶስ የበዛነት ተግባር ወቅት በመስቀሉ ላይ ሳይሰቃይ ቤዛ የሚሆንበትን አማራጭ በማቅረብ ጌታን ፈተነ። ማቴዎስ ምዕራፍ 4 ቁጥር 1 እስከ 11 እንዲሁም ማቴዎስ ምዕራፍ 2 ቁጥር 16 ዮሐንስ 8 44 ማርቆስ 16 23 እና ዮሐንስ 13 27 ላይ የክርስቶስን ዓላማ ለማክሸፍ ያደረጋቸውን ሙከራዎችን ይመልከቱ። ሁለተኛ የዓለም መንግስታትን በተመለከተ እግዚአብሔር ብቻ የሚያደርገውን እነሱን ማድረግ እንደማይሳናቸው በማሳየት ያታልላቸዋል። ራይ 20 ቁጥር 3። በፍዳ ዘመን መጨረሻ ላይም ወደ አርማጌዶን ለጦርነት ያስከትታቸዋል። ራይ 16 ቁጥር 13 እስከ 14። ሶስተኛ፣ የማያምኑ ወገኖች ወንጌልን እንዳይቀበሉ አእምሮአቸውን ያሳውራል። ሁለተኛ ቆሮንቶስ 4 4 ይህን የሚያደርገው ማንኛውም መንገድ ወደ መንግስተ ሰማያት ያደርሳል የሚለውን ሐሳብ በማሳየት ነው። የእግዚአብሔር ቃል ሲዘራም፣ እያደባ ከሰዎች ልብ ይለቅማ። ሉቃስ ምዕራፍ 8 ቁጥር 12 አራተኛ እንድዋሽ አማኙን ይፈትነዋል። ሐዋርያ 1 ምዕራፍ 5 3 በሐሰት ይከሰዋል ራእይ 12 10 እግዚአብሔር እንዳይሰራ ያደናቅፈዋል። አንደኛ ተሰሎንቄ 2:18። ክርስቲያንን ለማሸነፍ በአጋንንቱ ይጠቀማል። ኤፌሶን 6:11-12። በኃጢአት እንዲወድቅ ይፈትነዋል። አንደኛ ቆሮንቶስ 7:5። አማኞችን ለማታለል መካከላቸው እንክርዳድ ይዘራል። ማቴዎስ 13 38 እስከ 39። አንዳንዴም ስደት ያስነሳባቸዋል። ራይ 2 10 ከእነዚህ ሌላ ክርስቲያን እውነተኛውን የእግዚአብሔርን ፈቃድ ትቶ አስመሳይ እቅድ እንዲከተል ያደርገዋል። የሚቻል ከሆነም ማታለሉ እንዳይነቃበት ደግ ማድረግን ይጨምራል። ፍጹም መልካሙን አይደለም፣ ሆኖም አንዳንድ እኩይ ተግባራትን ያከናውናል። አማኝ ከሰይጣን ጥቃት ራሱን የሚከላከለው እንዴት ነው? አንደኛ አዲስ ኪዳን ሁለት ቦታዎች ላይ ጌታ በሰማይ ሆኖ ለሕዝቡ እንደሚማልድ ይናገራል። ሮሜ ምዕራፍ 8 ቁጥር 34፣ ዕብራውያን 7 ቁጥር 25። ይህ ምልጃ አብ ልጆቹን ከክፉ ሁሉ እንዲጠብቅለት መጠየቅን ይጨምራል። ዮሐንስ ምዕራፍ 17 ቁጥር 15። ሁለተኛ እግዚአብሔር አንዳንዴ ላማኙ የተለየ ትምህርት ለመስጠት በሳይጣን እንደሚጠቀም ማስተዋል ያስፈልጋል። ይህ ሲሆን የክርስቲያኑ መከላከያ እግዚአብሔር የሚያስተምረውን በሚገባ መረዳት ይሆናል። ይህ ነበር በኢዮብና በጳውሎስ የደረሰው። ሁለተኛ ቆሮንቶስ ምዕራፍ 12 ቁጥር 7 እስከ 10። ሶስተኛ ስለ ሰይጣን ተገቢ የሆነ አመለካከት ሊኖረን ይገባል። የእግዚአብሔር ኃይለኛ ከኛ ወገንም ቢሆንም እግዚአብሔር ኃይል ከኛ ወገን ቢሆንም ወዲያውኑ ድል እናገኛለን ብሎ ማሰብ ብልህነት አይደለም። የሰይጣንን ኃይል አቃለው አይናገሩ፣ ይልቁንም በጌታ ድል መታመን ይማሩ። ይሁዳ ቁጥር 8 እና 9። አራተኛ አማኝ ስለ ሰይጣን አሰራር ማወቅ አለበት፣ መጠንቀቅም ይገባዋል። አንደኛ ጴጥሮስ 5፥8 አምስተኛ ቆራጥ አቋም ሊኖረው ይገባል ያዕቆብ 4፥7 ይህን አቋም በጠላታችን ላይ ለምናደርገው ቀጣይ ጦርነት እንደ ውጊያ ምሽግ ልንጠቀምበት ይገባል። ስድስተኛ እግዚአብሔር መከላከያ የጦር ዕቃ ሰጥቶናል። ኤፌሶን 6:11-18 እያንዳንዱ ትጥቅ በጣም ጠቃሚና በተለየ ዓላማ የሚውል ነው። ስለዚህ በተሰጠን የጦር ዕቃ በመጠቀም ራሳችንን መከላከል አለብን። ስለ አጋንንት ትምህርት አጋንንት ምንድ ናቸው? የአጋንንትን አመጣጥ አስመልክቶ ከክርስቲያኖችም ሆነ ከአሕዛብ ለዘመናት የተለያዩ መላምቶች ተሰንዝረዋል። ግሪኮች በሞት የተለዩ ክፉ ሰዎች ነፍሳት ናቸው ብለዋቸዋል። አንዳንድ ክርስቲያን ጸሐፊዎች ደግሞ አጋንንት ከአዳም በፊት ከነበሩ ዝርያዎች የወጡ መናፍስት ናቸው ይላሉ። ይህ ሀሳብ መጽሐፍ ቅዱስን የሚቃረን ባይሆንም በመጽሐፍ ግን አይደገፍም። ስለ እነዚህ ዝርያዎች የሚነግረን አንዳች ነገር የለም። ነገር ግን ድጋፍ ያልተለየው ሌላ አስተያየት አለ። ይህም አጋንንት አለቃቸው ተብሎ ከተጠራው ሳይጣን ጋር የወደቁ መላእክት ናቸው የሚል ነው ማቴዎስ ምዕራፍ 12 ቁጥር 24። በዚሁ መሰረት ሁለት አይነት የወደቁ መላእክት እንዳሉ ከመጽሐፍ ቅዱስ በግልጥ እንረዳለን። እነዚህም በአንድ ወገን ያሉት እግዚአብሔርንና ሕዝቡን እስከተወሰነ ደረጃ ለመቃወም ነፃነት ያላቸው ሲሆኑ፣ ሌሎቹ ደግሞ በእስር ያሉ ናቸው። ሁለተኛ ጴጥሮስ ምዕራፍ 2 ቁጥር 4፣ ይሁዳ ቁጥር 6። ምንም እንኳ እነዚህ በሁለተኛ ወገን ያሉት ለምን ተስታሰሩ የሚል ጥያቄ ክርክር፣ አስፈላጊ ያልሆነ ንትርክ ቢያስከትልም? በዘፍጥረት ምዕራፍ 6 ቁጥር 2 እስከ 4 ላይ የተጠቀሰውን ተፈጥሯዊ ያልሆነ ኃጢያት ስለሰሩ ሳይሆን እንደማይቀር ይገመታል። ነጻ የሆነው ከሚንቀሳቀሱት አጋንንትም እንኳን አንዳንዶቹ በታሪክ ውስጥ ለተወሰነ ዘመን ብቻ ከታዩ በኋላ የደረሱበት አለመታወቁ ይነገራል። ራእይ ምዕራፍ 9 ቁጥር 14፣ ምዕራፍ 16 ቁጥር 14። አጋንንት ምን ይመስላሉ? አጋንንት አፈጣጠራቸው እንደ መላእክት ሲሆን ባህሪያቸውም ተመሳሳይ ነው። መንፈስ የሆኑ ፍጡራን መሆናቸው ብታመንበትም ስልጣናቸው የተገደበ ስለሆነ በሁሉ ቦታ ለመገኘት አይችሉም። በአንድ ጊዜ በአንድ ቦታ ብቻ ለመወሰን ይገደዳሉ። ማቴዎስ 17:18 ላይ አጋንንት የተባለው በማርቆስ 9:25 ላይ እርኩስ መንፈስ መባሉ ያስተውሉ። አጋንንት እንደ መላእክትና ሰይጣን ትልቅ እውቀት እንዳላቸው ይታያል። መጽሐፍ ቅዱስ አጋንንት ኢየሱስን እንዳወቁት ይገልጣል። ማርቆስ ምራፍ 1 ቁጥር 4 ፍጻሜያቸው ፍዳ መሆኑና ማቴዎስ ምራፍ 8 ቁጥር 9 የደህንነት እቅድ መኖሩንም ቀደም ሲል ያውቁታል። ያይቆብ ምራፍ 2 ቁጥር 19 እንዲሁም የተደራጀና የተስፋፋ የሚሄድ ትምህርት እንዳላቸው እናያለን። አንደኛ ጢሞቴዎስ ምራፍ 4 ቁጥር 1 እስከ 3 በተለይ በቤተ ክርስቲያን ዘመን ማብቂያ ላይ ማታለያ ትምህርታቸው እያደገና እየተጠናከረ ይሄዳል። አጋንንት ምን ያደርጋሉ? በአጠቃላይ አጋንንት እንደ ሰይጣን በተቻላቸው ሁሉ የእግዚአብሔርን ዓላማ ለማጣመም ይጠራሉ። ዳንኤል 10 ቁጥር 10 እስከ 14 ራእይ 16 13 እስከ 16። ይህን በማድረግ ነው የሰይጣንን ሥራ የሚያስፋፉት። ሰይጣን ስር ያሉ አጋንንት ቁጥር እጅግ ብዙ ስለሆነና የማሳሳት ተሊኳቸውን ለማሳካት እያቅጣጫቸው ስለሚሰማሩ ሰይጣን በእንቅስቃሴ ውስን ቢሆንም በሁሉም ቦታ የሚገኝ ያስመስሉታል አጋንንት ሰዎችን በተለይ በበሽታ ያጠቃሉ ማቴዎስ 933 ሉቃስ 1311 ቁጥር 16 በእንስሳት ውስጥ ያድራሉ ማርቆስ 513 የሐሰት ትምህርት ያስፋፋሉ። አንደኛ ጢሞቴዎስ ምዕራፍ 4 ቁጥር 1። እግዚአብሔር አንዳንድ ጊዜ እቅዱን ለማከናወን በአጋንንት ሲጠቀም እንመለከታለን። አንደኛ ሳሙኤል 16:14 ሁለተኛ ቆሮንቶስ 12:7 ይህም የሚያስገነዝበን እነዚህ ፍጥረታት በእግዚአብሔር ፍጹም ቁጥጥር ስር መሆናቸውን ነው። አጋንንት በመንግስታት ጉዳይም ጣልቃ የሚገቡ ይመስላሉ። ዳንኤል 10 13 የፋርስ መንግስት አለቃ የሚለው ለዳንኤል መልስ ይዞ የመጣውን መልአክ የተቃወመውን መንፈሳዊ አካል ሳይሆን አይቀርም። ይህን መንፈስ ልቋቋመው የቻለው ሊቀ መላእክት ሚካኤል መሆኑም ለአጋንንት እጅግ ኃይለኛነት ማስረጃ ነው። በባቢሎንና በጢሮስ መንግስታት ጀርባም የዚህ አይነት ክፋት ኃይል እንዳለ ታይቷል። ኢሳያስ 14፣ ሕዝቅኤል 28 ክፉ መናፍስት መንግስታትን እንደሚያታልሉ በዮሐንስ ራእይም ተጠቅሷል። ራእይ 16 ቁጥር 13 እስከ 14 በኢሳይያስ 24 21 ላይ እግዚአብሔር በመጨረሻ በከፍታ ላይ ያለውን ሰራዊት፣ በከፍታ ላይ በምድርም ያሉትን ነገስታት በምድር ላይ እንደሚቀጣቸው ያመለክታል። ከእነዚህ ጥቅሶች የምንረዳው ነገር ቢኖር ተዘዋዋሪ መንገድ የምድር ነገስታትን የሚያሳትፍ አጠቃላይ ጦርነት እንደሚካሄድና አንዳንድ አጋንንት የመንግስታትን ጉዳይ እስከ መምራት ድረስ ኃይልን የሚኖራቸው መሆኑን ነው። አጋንንት በዓለም አቀፍ ጉዳዮች ላይ ያላቸውን ሚና መለየቱ ቢያዳግትም ዛሬም ቢሆን ተጽዕኖ እንደሚያደርጉ ገልጥ ነው። በአጋንንት መያዝ የሚባል ነገር አለ አለ። በአጋንንት የመያዝ ጉዳይ ትኩረትን የሚሻው ቀደም ሲል የተረጋገጠና አሁንም ያለ በመሆኑ ስለሆነ ብቻ ሳይሆን ጌታም እርግጠኛነቱን የተናገረ ስለሆነ ነው። እርሱም ሆነ ደቃ መዛሙርቱ እጅ በመጫንና ዘይት በመቀባት በሚፈውሷቸው አካላዊ በሽታና በአጋንንት ደዌ መካከል ያለውን ልዩነት ተረድተው ነበር። በአጋንንት ተያዘን በሽተኛ ለማዳን ከበሽተኛው ለቆ እንደወጣ አጋንንቱን ማዘዝ ያስፈልግ ነበር። ማቴዎስ ምዕራፍ 10 ቁጥር 8፣ ማርቆስ ምዕራፍ 6 ቁጥር 13 እርሱም በአጋንንት መያዝን የመለየት ብቸኛ መንገድ በመጽሐፍ ቅዱስ ውስጥ በግልጽ የታወቁ በአጋንንት የመያዝ ምሳሌዎች ላይ የተጠቀሱትን ባህርያት መመልከት ነው። ይህ ካልሆነ ምልክቱ ማንኛውንም ህመም ስለሚመስል መለየቱ ያስቸግራል። ማቴዎስ ምራፍ 9 ቁጥር 32 እስከ 33 ያም ሆነይ በአጋንንት መያዝ ማለት አጋንንት በሰው ውስጥ በማደር የሰውዬውን አእምሮ ወይም አካል በቀጥታ ቁጥጥራቸው ስር ማድረግ ማለት ነው። በአጋንንት መያዝንና በአጋንንት ተጽዕኖ ስር መውደቅን መለየት መቻል እጅግ ወሳኝ ነው። አጋንንት ስራውን የሚሰራው በተያዘው ሰው ውስጥ በመዋሃድ ሲሆን፣ ተጽዕኖ ስር መውደቅ ግን አጋንንቱ ከሰውዬ ውጪ በመሆን ተጽዕኖ ሲያሳድርበት ነው። ይህ ነው ዋናው ልዩነት። እርግጥ ከውስጥም ሆነ ከውጪ በአጋንንት የተያዘ ወይም የተለከፈ ሰው የህመም ምልክትና ባህሪይ አንድ አይነት ሊሆን ይችላል። ክርስቲያንን አጋንንት ሊይዘው ይችላልን የሚል ጥያቄ ከተነሳ መልሱ አይችልም ነው። ምክንያቱም መንፈስ ቅዱስ በአማኙ ውስጥ መኖር አጋንንትን የመሰለ ሌላ ተቀናቃኝ መንፈስ አብሮት እዚያው እንዲኖር አይፈቅድለትም። ነገር ግን ጥያቄው ክርስቲያን በአጋንንቶች ይጠየቃል ወይ ይጠቃል ወይ የሚል ከሆነ መልሱ አዎ ነው። ጥቃቱም ልክ እንደ ማንኛውም በአጋንንት እንደተያዘ ሰው ሊሆን ይችላል። ከላይ እንደተጠቀሰው አልፎ አልፎ አካላዊ ሕመም በአጋንንት የመያዝ ወይም የመከበብ ውጤት ሲሆን ማቴዎስ ምዕራፍ 9 ቁጥር 32 እስከ 33። አንዳንድ ጊዜ የሚያምሮ መዛባት በአጋንንት ከመለከፍ የመነጨ ይሆናል ማቴዎስ ምዕራፍ 17 ቁጥር 15። ይህ ግን ሁልጊዜ የሚደርስ ስላለመሆኑ ዳንኤል 4ን ይመልከቱ። አንድ ሰው በስሜትና በአእምሮ ተረብሾ ሲታይ ምክንያቱ አንድ ወይም ብዙ ነገሮች ሊሆኑ ይችላሉ። አብዛኛውን ጊዜ ግን ብዙ ሆነው ነው የሚገኙት። ከዚህም የተነሳ ለችግሩ መፍትሄ ለመሻት በጣም ያስቸግራል። የሕክምና እርዳታ ብቻ የሚያስፈልግበት ሁኔታ ሲኖር ከዚህ ለተለየ በሽታ ግን አጋንንትን ወደ ማውጣት መንፈሳዊ ስፍራ መውሰድ ያስፈልግ ይሆናል። አጋንንትን ማስወጣት የሚቻል ይሁን እንጂ ተግባሩ ግን ቀላል አይደለም። ጌታ አጋንንትን አጋንንት ከተባረሩ በኋላ ከእነሱ የከፉትን አጋንንት በመጨመር ወደ ለቀቁት ሰው እንደሚመለሱና የበለጠ አደጋ እንደሚያደርሱበት አስጠንቅቋል። ሉቃስ 11 24 እስከ 26 አጋንንት ከአንድ ሰው እንደወጣ የሚያድርበት ሌላ ሰው መፈለጉ አይቀርም። የአጋንንት ፍጻሜ አንዳንድ አጋንንት ለጊዜው ታስረዋል። ለምሳሌ በክርስቶስ የሕይወት ዘመን ነፃ የነበሩት ወደ ጥልቁ ተወርውረዋል። ሉቃስ 8:31 አሁን የታሰሩት ደግሞ እፍዳ ዘመን ስራቸውን እንዲያከናውኑ ይለቀቃሉ። ራእይ 9 1 እስከ 11 ራእይ 16 13 እስከ 14። ይሁን እንጂ አጋንንት በመጨረሻ ከሳይጣን ጋር ወደ እሳት ባህር ለዘላለም ይጣላሉ። ማቴዎስ 25 ቁጥር 41።